ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ለእኔ ጥበቃ የተመደቡ የፌደራል ፖሊስ የቪይፒ ጥበቃ አባላት አሉ። እነሱን በመጣት በአስቸኳይ ግቢ ለቃችሁ እንድትወጡ በማለት ያዟቸውን፣ ልጆቹም በጣም ግራ በመጋባት በዚህ ሌሊት ያላንዳች ቅድመ ማስጠንቀቂያ ለምድሮ ይሏቸዋል አቶ ጃዋር መሐመድ፣ የኦሮሞ ፖለቲካ አክቲቪስትና የኦኤምኤን መገናኛ ብዙሃን ዲሬክተር። ዛሬ በመቶዎች የሚቆጠሩ ደጋፊዎቹ በተለያዩ የኦሮሚያ ከተሞች ተቃውሞ አካሂደዋል። አዲስ አበባ የሚገኘው የጀዋር መሐመድ መኖሪያ ቤትም በፌዴራል የጸጥታ ኃይሎች ተከቧል የሚል ወሬ በኦሮሞ ሜዲያ ኔትወርክና በማኅበራዊ መገናኛ ብዙሀን ከተገለጸ በኋላ ነው ደጋፊዎቹ ወደ መንገዶች ወጥተው ተቃውሞ ያሰሙት። ፖሊስ የጸጥታ ኃይሎቹ የተላኩት ጀዋርን የሚጠብቁትን ኃይሎች ለመመለስ ነው ማለቱ ተገልጠዋል። ወደ ኋላ ላይ ሰፋ ያለ ዘገባ ይኖረናል። አሁን ርዕሰ ዜናዎቹን እናሰማለን። ዛሬ በመቶዎች የሚቆጠሩ የፖለቲካ አክቲቪስት የጀዋር መሐመድ ደጋፊዎች በበርካታ የኦሮሚያ ከተሞች ተቃውሞ አካሂደዋል። አዲስ አበባ የሚገኘው የጀዋር መሐመድ መኖሪያ ቤት በፌዴራል የጸጥታ ኃይሎች ተከቧል የሚል ወሬ በኦሮሞ ሚዲያ ኔትወርክ እና በሶሻል ሚዲያ ከተገለጸ በኋላ ነው ደጋፊዎቹ ወደ መንገዶች የወጡት። ላለፉት 53 ዓመታት ሀገሪቱን የመራው የቦትስዋና ዲሞክራሲያዊ ፓርቲ ጠንካራ ፉክክር የተጋፈጠበት ብሔራዊ ምርጫ ሲጀመር ከፍተኛ ቁጥር ያለው መራጭ ሕዝብ ድምፅ መስጠቱ ተዘገበ። ቱርክ በኩርዶች ላይ የከፈተችው ጥቃት አስመልክቶ ከተዋጊዎች ጋር ያደረገችው የተኩስ ማቆም ስምምነት ቋሚ እንደሚሆን እንደተነገራቸው የገለጹት ፕሬዚደንት ትራምፕ በቱርክ ላይ የጣሉትን ማዕቀብ እንደሚያነሱ አስታወቁ። ጤና ስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ጥቅምት 12 2012 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና አዳኒት ተሳየንን። አሁን ዋና ዋና ዜናዎቹን የዕለቱ ዜናዎችን እናሰማለን። ዛሬ በመቶዎች የሚቆጠሩ የፖለቲካ አክቲቪስት የጀዋር መሐመድ ደጋፊዎች በበርካታ የኦሮሚያ ከተሞች ተቃውሞ አካሂደዋል። አዲስ አበባ የሚገኘው የጀዋር መሐመድ መኖሪያ ቤት በፌዴራል የጸጥታ ኃይሎች ተከቧል የሚል ወሬ በኦሮሞ ሚዲያ ኔትወርክ እና በሶሻል ሚዲያ ከተገለጸ በኋላ ነው ደጋፊዎቹ ወደ መንገዶች ወጥተው ተቃውሞ ያሰሙት። ተቃውሞ የተካሄደባቸው ከተሞች አዳማ፣ አዲስ አበባ፣ አምቦ፣ ጅማ ሻሽመናና አለማያ ይገኙባቸዋል። የፖሊስ ኮሚሽን ኮሚሽነር ጀነራል እንደሻው ጣሰው የጸጥታ ኃይሎቹ የተላኩት ጀዋርን የሚጠብቁትን ኃይሎች ለመመለስ ነው ማለታቸው ተገልጿል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ግጭት ይቀሰቅሳሉ ባሏቸው ሚዲያዎች ላይ ማስጠንቀቂያ ሰጥተው እንደነበር የሚታወስ ነው። የኦሮሚያ ምክትል ፕሬዚደንት አቶ ሽመልስ አብዲሳ በሁሉም በኩል መረጋጋት እንዲኖር ጥሪ አቅርበዋል። ወደ ኋላ ሰፋ ያለ ዘገባ ይኖረናል። ላለፉት 53 ዓመታት ሀገሪቱን የመራው የቦትስዋና ዲሞክራሲያዊ ፓርቲ ጠንካራ ፉክክር የተጋፈጠበት ብሔራዊ ምርጫ ሲጀመር ከፍተኛ ቁጥር ያለው መራጭ ህዝብ ድምፅ መስጠቱ ተዘግቧል። ምኮዲሲ ዶቤ ከቦትስዋና ዋና ከተማ ሀባሮኔ ያጠናቀረውን አጭር ዘገባ አሉላ ከበደ ያቀርበዋል። የቦትስዋና በዛሬ ዕለት ላካሄደችው ብሔራዊ ምርጫ አንዳንድ መራጮች የምርጫ ጣቢያዎች ከሚከፈቱበት ሶስት ሰዓታት ቀደም ብሎ ነው ወደዚያ ማቅናት የያዙት። ረፋዱ ላይ መራጭው ህዝብ ድምፁን ለመስጠት ረዣዥም ሰልፎችን ተቀላቅሎ ተራው እስኪደርስ በትዕግስት ሲጠባበቅም ተስተውሏል። ገለልተኛው የምርጫ ኮሚሽን የህዝብ ግንኙነት ባለስልጣን ኦስቴሌ ማሮባ እንደ ገለጹት አንዳንድ የምርጫ ጣቢያዎች ከመክፈቻው ሰዓት ዘግይተው ቢከፈቱም ምርጫው ግን ያለምንም እክል ተጀምሯል። ምንም እንኳን በሎጂስቲካዊ እክሎች ሳቢያ ከማለዳው አስራ ሁለት ሰዓት ተኩል አንስቶ የተከፈቱ ጥቂት የምርጫ ጣቢያዎች ቢኖሩም ሁሉም ነገር ግን በጥሩ ሁኔታ ነው የተጀመረው። እስካሁን ድረስ የበርካታ ምርጫ ጣቢያዎች ከፍተኛ የውድድር ሁኔታ ወይም ፉክክር እየተስተዋለባቸው ነው ብለዋል። ቅድመ ምርጫው ወቅት ውዝግብ ስለተነሳበት በተቃዋሚ ፓርቲዎች መካከል የመረረ ልውውጦች የተስተዋሉበት ነው። ይሁን እንጂ የተቃዋሚው ጥምረት ፓርቲ ለዲሞክራሲያዊ ለውጥ በምርጫው ወቅት የመንግስት መንግስት መስሪያ ቤቶች ጣልቃ መግባታቸውን በመጥቀስ ሂደቱን ትክክለኛነት ጥያቄ አንስቶ ነበረ። በአሰቃቂ ሁኔታ ከነበረው የተቃራኒ ጋበሮኒ ነዋሪ ዱራራ ራማንዶ ድምፅ መስጠት ባለበት ወይም በተካሄደበት ሁኔታ ግን ደስተኛ ነኝ ይላሉ። ዜጎች ጠባይ የዜጎች ያሳዩት ጠባይ በጣም አስደንቆኛል። ሰዓቱ ወደ ኋላ ከመቀየሩ ወይም ከመጓተቱ በስተቀር መቼ የምርጫ ዘመቻ እያደረጉ እንደሆነ የሚያስቡ ከሆነ በቦርዱ ዙሪያ ሁሉም አይነት መግለጫዎች ነበሩ ነው ያሉት። የምርጫ ጣቢያዎች ከቀኑ ሰባት ሰዓት ላይ ይዘጋሉ። አርብ ሙሉ ውጤት ይጠበቃል። አገሪቱ ለ57 ያሉት 57 አባላት ያሉት 925 ሺ የተመረጡ መራጮች አሏት። ብሔራዊ ምክር ቤት አሸናፊውን ፓርቲ በሚቀጥለው የአገሪቱ ፕሬዚዳንት የሚሆነውን ይመርጣል ይፋም ያደርጋል ተብሎ ይጠበቃል። ሩሲያ የኢትዮጵያን እዳ በቅርቡ እንደምትሰርዝ ፕሬዚደንት ቭላዲሚር ፑቲን ትላንት ማስታወቃቸውን የሀገሪቱ መገናኛ ብዙኃን ዘግቧል። የመጀመሪያውን የሩሲያ አፍሪካ መሪዎች ጉባኤ እያስተናገደች ያለችው ሩሲያ የምትሰርዘው እዳ ከ163 ሚሊዮን ዶላር በላይ እንደሆነ በሞስኮ ታይምስ የሚል ነፃ ጋዜጣ አመልክቷል። ይህ በእንዲህ እንዳለ ዛሬ ለተከፈተው ለዚህ ጉባኤ ሶቺ የሚገኙት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከሩሲያው መሪ ቭላዲሚር ፑቲን ጋር ተገናኝቷል። ጠቅላይ ሚኒስትሩ ከግብፁ ፕሬዚደንት አብዱልፋታህ አልሲሴ ጋርም እንደሚገናኙ ትላንት መናገራቸው ይታወሳል። ጠቅላይ ሚኒስትሩ በትናንትናው የፓርላማ ማብራሪያቸው ወቅት ስለ ግጭት የሰነዘሩት ቃል እንዳስደነገጠው የግብፅ የውጭ ጉዳይ ሚኒስቴር ማስታወቅን ሮይተርስ ዛሬ ዘግቧል። በመጽሔት ዘገባ ይዘናል። ቱርክ በኩርዶች ላይ የከፈተችውን ጥቃት አስመልክቶ ከተዋጊዎች ወይም ተፋላሚ ወገኖች ጋር ያደረገችው የተኩስ ማቆም ስምምነት ቋሚ እንደሚሆን የተነገራቸው መሆኑን ፕሬዚዳንት ትራምፕ በከፈተችውን ጥቃት ካቆመች በኋላ ቱርክን ከሶሪያ ጋር በሚያዋስነው ድንበር ትልቅ ስኬት ተገኝቷል፣ ሲሉ ነው የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ይህን ያሉት። በቱርክና በሶሪያ ድንበር ትልቅ ስኬት ተገኝተዋል፣ አስተማማኝ ቀጠናም ተፈጥሯል። ነው የተማረኩት የዳእሽ እስረኞችም ይጠበቃሉ ብለዋል ትራምፕ በትዊተር ባስተላለፉ መልእክት። የኩርዶች ከሰሜን ኮሪያ የመውጣት ሂደት መጠናቀቁን ዩናይት ስቴትስ በመግለጧ በሶሪያ ኩርዶች ላይ ጥቃት መቀጠል አያስፈልግም ስትል ቱርክ ትላንት አስታውቃለች። ፕሬዚደንት ትራምፕ ኡክራይንን በሚመለከት ሊከሰሱ የሚችሉበት በደል ፈጽመው እንደሆነ ለማጣራት የሚካሄደውን ምርመራ የሚቆጣጠሩት የዩናይትድ ስቴትስ ምክር ቤት አባላት ዛሬ ከአንድ ከፍተኛ ባለስልጣን ቃለ ምስክርነት ያዳምጣሉ። በዝግ ስብሰባ ነው ቃለ ምስክርነቱ የሚሰማው። ሎሪ ኩፐር ሩሲያን፣ ኡክራይንንና ዩሮዥያን በሚመለከት የመከላከያ ሚኒስቴር ምክትል ረዳት ሚኒስትር ናቸው። የመከላከያው ሚኒስቴር 391 ሚሊዮን ዶላር ለኡክራይን ወታደራዊ እርዳታ እንዲሰጥ ቢጠይቅም ዋይት ሃውስ እንዳይሰጥ ስለማዘግየቱ ቃለ ምስክርነት ይሰጣሉ ተብሎ ይጠበቃል። በኡክራይን ከፍተኛው የአሜሪካ ዲፕሎማት ገንዘቡ ለኡክራይን የሚሰጠው የቀድሞው ምክትል ፕሬዚዳንት ጆ ባይደን እና ልጃቸው ሃንተር ከኡክራይን ጋር ስላላቸው ግንኙነት እንዲሁም ከአራት ዓመታት በፊት አሜሪካ ውስጥ በተካሄደው ምርጫ ኡክራይን ትራምፕን ለመጉዳት ሰርታ እንደሆነ ምርመራ እንደምታካሄድ በይፋ ካስታወቀች ነው ተብሎ እንደነበር ቀደም ሲል ለምክር ቤቱ አባላት ተናግረዋል። የሆንግ ኮንግ ምክር ቤት ለወራት በከተማይቱ ሲካሄድ ለቆየው ጸረ መንግስት ተቃውሞ መነሻ የሆነውን የህግ ረቂቅ በኦፊሴል ሰረዘ። የህጉ ረቂቅ በወንጀል የሚጠረጠሩ ሰዎች ወደ ቻይና ትልከው እንዲዳኙ የሚያደርግ ነበር። ለህጉ መረቀቅ መንስኤ የሆነው በግድያ የተጠረጠረው ሰው ከሆንግ ኮንግ እስር ቤት ተፈቷል። ለታይዋን ባለስልጣናትም እጅ የመስጠት እቅድ እንዳለው ተገልጧል። ይሁንና የተቃውሞ ሰልፈኞቹና ምክር ቤቱ ውስጥ ያሉት ተቃዋሚዎች የተወሰደው እርምጃ በቂ አይደለም ሲሉ ሳምንት ለስምንቱን ነጥቦች ለመንግስት ከማቅረብ ወደ ኋላ አንልም ብለዋል። ነፍሰ ጡር ፍቅረኛዋን በአስከፊ ሁኔታ የተገደለባት የ20 ዓመት ዕድሜዋ ቶንኬይ ቶንኬ ናት። ለተቃውሞ መነሻ የሆነችው ከፊል ራስ ገዝ የሆነችው የቻይና ከተማ ሆንግ ኮንግ በወንጀል የሚጠረጠሩ ሰዎችን ወደ ቻይና ለመላክ የሚያስችል የህግ ረቂቅ የነደፈችው ቻይናን የመሳሰሉትን ቻንን የመሳሰሉትን ተጠርጣሪዎች መሰረት በማድረግ እንደነበርም ተገልጧል። አድማጮች፣ የምሽት ዜናችን አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከብድና አዳነች ፍሳሀየንን በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ሬዲዮ ኤፍኤም 94 ነጥብ 3 እንዲሁም በናይል ሳት እስከምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። በጃዋር መሐመድ ላይ ተፈጸመ ያሉት ጥፋት ስህተትና ድርጊቱን ተጣርክቶ ለህዝብ ይፋ እንደሚደረግ የኦሮሚያ ምክትል ርዕሰ መስተዳደር ሽመልስ አብዲስ አገለጹ። ጃዋር መሐመድ ጉዳዩ የተፈጸመው ሆን ተብሎ ጥቃት ሊፈጸምብኝ ታስቦ ነው ብሏል። የፌዴራል ፖሊስም በጉዳዩ ላይ መግለጫ ሰጥቷል። ሙክታር ጀማል ዝርዝሩን ይዘዋል። ትናንትና እኩለ ሌሊት ላይ በጀዋር ሞሐመድ ቤት አካባቢ ተፈጠረ የተባለው የጸጥታ ችግርን በተመለከተ ጀዋር ሞሐመድ በፌስቡክ ገጹ ላይ የለጠፈውን መልእክት ተከትሎ በተለያዩ በኦሮሚያ ከተሞች ቁጣና ተቃውሞ የተቀሰቀሰ ሲሆን፣ በአዲስ አበባ አካባቢ ላይ የሚገኙ በቁጥር ብዙ የሆኑ ወጣቶች ደግሞ በሌሊት ወደ ቤቱ ተመው ቤቱን ከበው አድረዋል። ጀዋር መሐመድ ደህንነቱ ስላሰጋን ሊገደልም ይችላል የሚል ፍራቻ ስላለን ከዚህ አካባቢ ሳንሄድ እዚሁ ነግቶ እዚሁን ያለ ነው ሲሉ በአካባቢው ላይ የሰፈሩ ወጣቶች ለአሜሪካ ድምፅ ተናግረዋል። ጀዋር መሐመድ እንግዲህ ታዋቂ አክቲቪስት እንደመሆኑ መጠን ከሁለት ጎራ፣ ከመንግስት ጎራም ሆነ ከአማራ ኤሊቶች በኩል ብዙ ጊዜ የሚደርሰው ዛቻ ፉከራል ይህንን ዛቻና ፉከራ ካልመከትን የኦሮሞ ሕዝብ ተመልሶ መበታተኑ ስለሆነ የኛ አይን የሆነውን ጀዋር መሐመድ የመጠበቅ የታሪክ ግዴታ አለብን። ከምንድን ነው የምጠብቁት? ምን ይሆናል ብላችሁን የሰጋችሁት ምንድን ነው መነሻችሁ? መነሻችን ምንድን ነው? ሰሞኑን ሚዲያ ላይ እንደሚባለው እሱንም ጋዜጠኞች እንደሚጠይቁት ሰዎች ሊገሉት ምን ሊሉት ይፎክራሉ። ትናንት ደግሞ የአገሪቷ ጠቅላይ ሚኒስትር ቀጥታ እሱን በተመለከተ ንግግር የተደረገው እና ማታም ደግሞ ይህንኑ ፓርላማ ላይ የተናገሩትን ንግግር ለመድገም ነው። በቃ ይገለዋል ብለ ፈርተን ነው የወጣነው። እኛ እንደውም በህይወት እናገኛለን ብለን አላሰብንም። እንደሞተ ነው እስካሁን ድረስ የምናውቀው። አሁን እሱ ወጥቶ ካየነው በኋላ ነው ሁሉ ሰው የተረጋጋው። እኛ ዲሞክራሲ ያገኘ ነው በጀዋር ማምር ነው እና እሱ ማጣት አንችልም። እኛ ኦሮሞ በጠቅላላ ያልቃል እንጂ ስለ ጀዋር ነገር ወደኋላ የሚልበት ነገር አንድ አይኖርም። ጉዳዩን በተመለከተና ምን እንደተፈጠረ የአሜሪካ ድምፅ የፖለቲካ ተንታኙንና የኦሮሚያ ሚዲያ ኔትወርክ ዳይሬክተር ጀዋር መሀመድን አነጋግሮታል። ጀዋር እንደሚለው ከዚህ ቀደም መንግስት የመደባቸው የጸጥታና ጥበቃ አካላቶች ከኔ ጋር የነበሩ ቢሆንም አለምንም ማስጠንቀቂያና መልእክት ምንም ሳይነግሩኝ እንዲወጡ ትእዛዝ ሲሰጣቸው በእነሱ መሀል አለመግባባት መፈጠሩን ነው የሚገልጸው። ሳትነግሩት ውጡ የሚለው መልእክት ደግሞ ሌላ ዓላማና መልእክት እንዳለው ማሳያ መሆኑንም ነው ጀዋር የሚናገረው። ለእኔ ጥበቃ የተመደቡ የፌደራል ፖሊስ የቢያይ ጥበቃ አባላት አሉ። እነሱን በመጣት በአስቸኳይ ግቢ ለቃችሁ እንድትወጡ በማለት ያዟቸዋል። ልጆቹም በጣም ግራ በመጋባት በዚህ ሌሊት ያለአንዳንድ ቅድመ ማስጠንቀቂያ ለምንድነው የምናደርገው? ይሏቸዋል። ትእዛዝ ነው፣ ትእዛዝ ነው፣ ለቃችሁ መውጣት አለባቸው ሲሏቸው፣ እሺ የምንጠብቀው ሰው ስላለ ተለዶ ከመሄዳችን በፊት እንንገረው እሱም የራሱ መፍትሔ ያፈላልግ የሚል ሲሏቸው፣ እንዳትቀሰቅሱት፣ እንዳትነግሩት እቃችሁ ብቻ ጋችሁ የሚል ላይ ሰጣቸዋል። በዚህ በጣም ተደናገሩ፣ በጣም ተደናገጡ። የመጡትን አዛዦች ስላላመኑ ለዋና ኮማንደሩ በመደወል ይህ ትዕዛዝ ምንድን ነው ብለው ሲጠይቁት፣ እሱም ባለመቶ ቃል መጀመሪያ እነሱ የነገራቸውን ነገረኝ። ጠቅላላ ላይ ስናየው በውድቅ ሌሊት የጥበቃን ማንሳት ለእኔ ወይም ደግሞ ለጥበቃው ሳይነሳ የሚደረገው ነገር በጣም ስትሬንጅ የሆነ ከመንግስት ፈጽሞ የማይጠበቅ ስራ እንደሆነና በኋላ ላይ ደግሞ እንዳየነው እርምጃው ጠበዞችን ካስነሱ በኋላ ወጣቶችን ወደ ግቢ ሰርጎ በመግባት እርምጃ የማስወሰድ እና ሚዲያ ላይ ለማላከት የታሰበ አይነት ነገር እንዳለ ነው የሚሰማው። አጠቃላይ ሁኔታው ከሽፏል፣ ግን ብዙ ያልተመለሱ ጥያቄዎችን ጥሎልን ነው የቀረው። ይህንን ሁኔታ ተከትሎ በኦሮሚያ ክልል የተለያዩ አካባቢዎች ተቃውሞ ሰልፍም ተደርጓል። በአዲስ አበባ ከተማ መግቢያዎችም ጨምሮ መንገድ ተዘግተዋል። ጉዳዩን ለማርገብ በሚመስል መልእክት መግለጫ የሰጡት የፌዴራል ፖሊስ ኮሚሽን ኮሚሽነር ጀኔራል እንደሻው ጣሰው ጀዋር የከዚህ ቀደም እንቅስቃሴው በሙሉ እያከናወነ መሆኑን የተናገሩት ኮሚሽነሩ፣ ነገር ግን ለግል ተመድበው የነበሩ ጥበቃዎችን የማንሳት ስራ በፌዴራል ፖሊስ እየተሰራ መሆኑንም በዚሁ ምክንያት አጃቢዎቹ መጠራታቸውንም ነው የሚገልጹት። የግል ጥበቃዎችን የማንሳት ስራ ስንሰራ ቆይተናል። ለወደፊቱም ባሉን አሰራሮች መሰረት አስፈላጊ የሆነበት ቦታ አስፈላጊ ያልሆነበት ቦታ በመለየት ይሄ ስራ በፖሊስ ውስጥ ሲከናወን የነበረ ተግባር ነው። ለወደፊቱም ይከናወናል። ስለዚህ በፖሊስ እርምጃ ተወሰደብኝ ብለው ያስተላለፉት መልእክት ስህተት ነው። በየትኛውም ፖሊስ የተወሰደ እርምጃ የለም። በየትኛውም የመንግስት አካል የተወሰደ እርምጃ የለም። ይሄ ህብረተሰቡ በአግባቡ እንዲያውቀው ስለፈለግን መልእክቱን በአግባቡ ለማስተላለፍ ነው። ዛሬ ይሄ መድረክ የጠራ ነው። ስለዚህ ወጣቶች፣ ህብረተሰቡ፣ በየአካባቢ የሚገኙ ጸጥታ ኃይሎች፣ አመራሮች የተዘጉ መንገዶችን በማስከፈት ህብረተሰቡ በሰላማዊ መንገድ እንዲንቀሳቀስ እንድታደርጉ አሳስባለሁ። ለግል ተመደበው የነበሩ አጃቢዎችን በተመለከተ እውነትም የማንሳቱ ስራ እየተከናወነ መሆኑን ለደህንነት ሥራ ቅርበት ያላቸው ከፍተኛ የሀገሪቷ ባለሥልጣን ስማቸው እንዳይጠቀስ በመናገር ለአሜሪካ ድምፅ ተናግረዋል። አጃቢዎችን የማንሳቱ ሥራ እየተከናወነ ቢሆንም ጊዜውና ሂደቱ ትክክል እንዳልነበረውም ነው የሚናገሩት። መሰል ድርጊቶች ሲከናወኑ ለልዩ ተጠባቂው መረጃው መድረስ እንዳለበት፣ በውድቅት ሌሊትም ሳይሆን በቀን መከናወን እንዳለበትም ነው ያሳሰቡት ይህ ጉዳይ እየተካረረ መምጣትና በምሽቱ ተከናወነ የሚለው ነገር የተፈጠረበት ምክንያት ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት ከተናገሩት ንግግር ጋር የተያያዘ ሊሆን እንደሚችልም ነው ጀዋር መሐመድ የሚያነሳው የመገናኛ ብዙሀን አዘጋገብን በገሩ ሲሆን ለሚቀርብባቸው ስሞታ ምን ሐሳብ እንዳላቸውና ዘገባቸው ምን ያህል ከወገንተኝነት የጸዳ መሆኑን ለጀዋር መሐመድ የአሜሪካ ድምፅ ጥያቄ አቅርቦለታል። ዋናው የሀገራችን ከሱዳን የመጣው መንገድ ሲዘጋ፣ በከተማ መካከል ሆቴሎች ሲቃጠሉ አለመዘገብ ከፍተኛ ስህተትና ኃላፊነት ማግደር ስለሆነ እንዘግባለን። ይህን ግን በአማራ ክልል ብቻ አይደለም እንዘግበው፣ በኦሮሚያ ውስጥ እንዘግባለን፣ በሶማሌ ክልል እንዘግባለን፣ በተለያየ ቦታ እንዘግባለን። ቁጣው የሚነሳው ለምን ወንጀል ተገለጸ፣ ተዘገበ የቅማንት ጉዳይ ለምን ተዘገበ እንጂ እንዴት ተዘገበ የሚል የሚዲያ ኤቲክስ ጉዳይ አይመስለኝም። ምሽቱን ተፈጠረ የተባለውን ሁኔታ ተከትሎ በኦሮሚያ ክልል አዳማ፣ ሻሸመኔ፣ አሰላ፣ ባሌ ሮቤ እና የተለያዩ የሀረርጌ ከተሞች ውስጥ ከፍተኛ የተቃውሞ ሰልፍ መደረጉም ተገልጿል። አቶ ሽመልስ የተፈጸመው ነገር ስህተትና በሕግ ሊጣራ የሚገባ ነው ብለዋል። ሕዝቡም የተሰማውን ወጥቶ ቅሬታውን ማቅረቡ ትክክል የነበረ መሆኑን የገለጹት አቶ ሽመልስ፣ ነገር ግን ኦሮሚያን የግጭት አውድማ ማድረግ የሚፈልጉ አካላት የተለያዩ ድርጊቶችን ህዝብን በብሔርና እምነት ለማጋጨት ሙከራ እየተደረገ እንደነበረ አቶ ሽመልስ ጠቁመዋል። መንግሥት ሊያጋጥሙ የሚችሉ ችግሮችን ለመከላከል ነው ለወንድማችን ጀዋርና ለሌሎች ጥበቃ ያደረገው በማለትም ነው አቶ ሽመልስ የተናገሩት። በህጉ መሰረት እርምጃ ተወስዶ ለህዝብ የምናሳውቅ ይሆናል። የተፈጸመው ነገር ከፍተኛ ስህተት ነው። መሆን የሌለበት ነገር ነው የተፈጸመው። ወንድማችን ጀዋርም ሆነ ሌሎች ከውጪ የመጡ ሰዎች መንግሥት አስቡበት አቅዶ ነው ችግር እንዳይደርስባቸው ጥበቃ እያደረገላቸው ያለው በዚህ አፈጻጸም ውስጥ መንግሥት የተለያዩ የ ጸጥታ አካላቶችን ከስር እያስነሳ የሄደበት አካባቢ አለ። የዚህን ግን መንግሥት የጸጥታ ጥበቃውን በዚሁ አጠናክሮ እንደሚቀጥል ላረጋግጥላችሁ እፈልጋለሁ። ከዚህ ውጪ የታሰበና የታቀደ ሌላ ምንም ነገር መንግሥት ጋር የለም። ሕዝባችን ይህን መገንዘብ ይኖርበታል። ጉዳዩም እንዲመረመር አቅጣጫ ተቀምጦ እየተሠራበት ይገኛል ነው ያሉት አቶ ሽመልስ። አቶ ሽመልስ በመግለጫቸው ላይ አክለው እንደተናገሩት በኦሮሚያ ውስጥ ያሉ ብሔር ብሔረሰቦችን ማቀፍና ምንም አይነት ችግር እንዳይገጥማቸው የኦሮሚያ ቄሮዎችና ቀሬዎች መስራት እንዳለባቸው ጥሪ አቅርበዋል። አሁን ወንድማችን ጀዋር በሰላም ሁኔታ ውስጥ ነው ያለው፣ ያሉት አቶ ሽመልስ መንግስት የሚያደርግለትን ጥበቃ እንደሚቀጥልም አመላክተዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማልን ለዘገባው እናመሰግናለን። አድማጮች ተከታዩም በተለያዩ የኦሮሚያ ከተሞች በተመሳሳይ በብዙ ሺዎች ለተቃውሞ የወጡበትን ርዕሰ ጉዳይ ይመለከታል። የመብት ተሟጋቹና የመገናኛ ብዙኃን የኦኤንኤም ዲሬክተር ጃዋር መሐመድ ጠባቂዎችን ትናንት ሌሊት ከስራቸው በኃይል ለማንሳት የተደረገውን ሙከራ እንቃወማለን የሚሉ ወጣቶች ዛሬ በአምቦ ከተማ ሰላማዊ መብት ሰላማዊ መንገድ ተቃውሞ ማድረጋቸው ተገለጠ። ፖሊስ ሰልፉን ለመበተን በተኮሰው ጥይት ሶስት ወጣቶች ቆስለው በአምቦ ሆስፒታል የሕክምና ክትል እየተደረገላቸው መሆኑም ተገልጧል። ሰልፉን ተከትሎ ወጣቶቹ መንገድ በመዝጋት የትራንስፖርትና የንግድ እንቅስቃሴዎች ቆመዋል ተብለዋል። የከተማውን ፖሊስም ሆነ ሌሎች ባለስልጣናት በስልክ ለማግኘት የተደረገው ጥረት አልተሳካም። ናኮር መልካ ነው የተከታተለው። ዛሬ ጠዋት ከአንድ ሰዓት ጀምሮ በአምቦ ከተማ አውራ ጎዳና ላይ የተሰበሰቡ ወጣቶች የተቃውሞውን ሰልፍ ምክንያት እንዲህ ይገልጻሉ። ዛሬ የወጣንበት ምክንያት በውጭ ሀገር ሆኖ ሲታገልልን የነበረው ጀዋር መሐመድ ላይ የተቃጣው ተግባር ትክክል እንዳልሆነና ለመቃወም ነው የወጣ ነው የሰልፉ ዓላማ። እንደሚታወቀው ሰሞኑ ጠቅላይ ሚኒስቴራችን ንግግር አድርገው ነበር እና በሶሻል ሚዲያ እንደምናየው ደግሞ አክቲቪስት ጃዋር መሀመድ የኦምን ስራ አስኪያጅ ከማታ ጀምሮ ጥሩ ሁኔታ እንትን አይደለም። የሱ ቦዲጋርድ መኖሪያ ቤቱ አካባቢ ቦዲጋርዶቹ በማታ እንዲለቁ እንደተባለ ነው። ይሄ ደግሞ ሙሉ በሙሉ ወጣቶችን አስቆጥተዋል። ዙዋር መሀመድ ኦሮሞ ማንዲሳ ቀብሰት ጉያ ከሌሳ ሙሚች ሚኒስቴራ ፓርላማ ረቲ በትናንትናው የጠቅላይ ሚኒስትሩ የህዝብ ተወካዮች ምክር ቤት ንግግር ላይ አንዳንድ የሚዲያ ተቋማት ላይ እርምጃ እንወስዳለን ብለዋል። ይህ ንግግር ጃዋርን እንደሚመለከት ያወቅ ነው። ባለፈው ሳምንት ኢዜማና አብን የተባሉ ድርጅቶች ኦኤምን ይዘጋልን በማለት ለኢትዮጵያ ብሮድካስት ባለስልጣን ማመልከቻ አስገብተው ነበር። አቢ ኑራ ጩፈሙቀበ ኦኤምን ንጀዳኒ ብሮድካስቲንግ ጥያተን ይቱረኒ ጃዋር አይናችን ነው። በጃዋር ላይ የተቃጣ ጥቃት በቄሩ ላይ የተቃጣ ነው የሚሉ መፈክሮችም ሲሰሙ ነበር። የክልሉ ፖሊሶች ሰልፉን ለመበተን ባደረጉት ጥረት ተኩስ በመክፈታቸው እኔን ጨምሮ ሶስት ወጣቶች ቆስለዋል፣ ያለኝ አንድ ስሙ እንዳይጠቀስ የጠየቀ ወጣት በአምቦ ሆስፒታል የህክምና ክትትል እየተደረገላቸው መሆኑን ተናግሯል። የተመታሁት አዋሮ ዩኒቨርሲቲ ፊት ለፊት ነው። ፖሊሱ ሲያነጣጥርብኝ ሁለት የተገለባ ብጭ ሸውጅው ነበር። በሶስተኛው ላይ ወድቄ ስነሳ ተኮሰብኝ። ከዛ ትከሻ ይመታኝ አሁን ህክምና አግኝቻለሁ። ወጣቶቹን ለማከም ከሚሯሯጡ ሐኪሞች መካከል ዶክተር ፍራውል ወጣቶቹ ላይ ደረሰ ስለሚሉት ጉዳት አብራርተዋል። እስካሁን በአምቦ ሆስፒታል አልጋ ላይ ተኝተው እየታከሙ ያሉት ሶስት ሰዎች ናቸው። ሶስቱም በጥይት ነው የተመቱት። አንዱ ሆዱ ላይ ነው የተመታው። አሁን ቀዶ ጥገና እየተደረገለት ይገኛል። ሁለተኛው ጀርባው ላይ ነው የተመታው። ሶስተኛው ደግሞ ትከሻውን ነው የተመታው። ለሶስቱም የሕክምና ክትትል እየተደረገላቸው ነው። የመሳሪያ ድምፅ መሰማቱን ተከትሎ ወደ ከተማው የሚያስገባና ከአምቦ የሚያስወጣ መንገድ በሰልፈኞቹ ተዘግቷል። በየመንገዱ ጎማ ሲቃጠልም ተስተውሏል። የትራንስፖርትም ሆነ ንግድ እንቅስቃሴ የቆመ ሲሆን የመንግስትና ግል መስሪያ ቤቶችም መዘጋታቸውን ተዘዋውሬ ለማየት ችያለው። ከአዲስ አበባ ወደ ምዕራብ ኢትዮጵያ የሚጓዙ መንገደኞችም በመንገዱ መዘጋት መጉላላታቸውን ገልጸዋል። ይህ ዜና እስከተጠናከረበት ጊዜ ድረስ መንገድ አልተከፈተም። የወትሮ እንቅስቃሴም አልተጀመረም። ከሰልፈኞቹ መካከል የመፍትሄ ሀሳብ ነው የሚሉትን እንዲህ ይገልጻሉ። መንግስት አሰራሩን አስተካክሎ ለኦሮሞ ህዝብ ጥያቄ መልስ መስጠት አለበት። ያለው እስከ ላይ ድረስ ያለውን ነገር ቢስተካከል ይህንን ሊያቀዘቅዞ ይችላል። በዚህ ጉዳይ ዙሪያ ምላሽ እንዲሰጡኝ ወደ ከተማው ከንቲባ ጽህፈት ቤት ሄጄ ነበር። ሆኖም ጠባቂዎቹ አናስገባም ስላሉኝ ላገኛቸው አልቻልኩም። በተደጋጋሚ ስልካቸው ላይ ብደውልም ስልካቸው ዝግ በመሆኑ ያደረግኩት ጥረት አልተሳካም። የከተማው ፖሊስ አዛዥ ጋር በተደጋጋሚ ብደውልም ስልካቸው እንዲሁ ዝግ በመሆኑ ላገኛቸው አልቻልኩም። ከዛሬ ማለዳ ጀምሮ የመንገድ መዘጋት ተግባር በሌሎች አንዳንድ የኦሮሚያ ከተሞች እንዲሁም በአዲስ አበባ መግቢያና መውጫ ላይ መስተዋሉን የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል እንደ ሻውጣ ሰው ለሀገር ውስጥ መገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸውም የተግባሩ መነሻ አክቲቪስት ጀዋር መሐመድ ለተከታዮቻቸውና ለደጋፊዎቻቸው ያስተላለፉት ልታሰር ነው ጥቃት ሊደርስብኝ ነው የሚል መልእክት ነው ካሉ በኋላ በፖሊስም ሆነ በመንግስት ምንም የተወሰደባቸው እርምጃ የለም ሲሉ ገልጸዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ ቀጣዩ ወደ ትግራይ ዘገባ ያመራናል። የትግራይ ህዝብ ህልውናና ደህንነትን አደጋ ውስጥ ለማስገባት በስፋት ስለተሰራ ለመከላከል ተችሏል። አሁንም ሰላም ለመጠበቅ የክልሉ መንግስት እየሰራ ነው ብለዋል የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል። ምክትል ርዕሰ መስተዳድሩ ወቅታዊ ጉዳዮችን አስመልክቶ ከጋዜጠኞች ለተነሱ ጥያቄዎች መልስ ሰጥቷል። የኢትዮ ኤርትራን የሰላም ጉዳይ አስመልክቶ በሰጡት ማብራሪያ የኤርትራው ፕሬዚደንት ኢሳያስ አፈወርቂ የክልሉን ድንበር ከፍተው በመኪና ቢመጡ እንቀበላቸዋለን፣ ዘላቂ ሰላም በሁለቱም ሀገራት እንዲመጣ ለማድረግ ግን ተቋማዊ የሆነ አሰራር መዘርጋት አለበት ብለዋል። ሙልጌታ ጽበሃ ቃለ መጠየቁን ተከታትሏል፣ ዝርዝር ያቀርባል። የትግራይ ክልል ምክትል ርዕሰ መስተዳድርና የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በወቅታዊ የመንግስታቸውና የፓርቲያቸው ጉዳዮች አስመልክቶ በዛሬ ዕለት ከጋዜጠኞች ለተነሳላቸው ጥያቄዎች መልስ ሰጥቷል። በክልሉ ባለፈው አንድ ዓመት ተቋማዊ ለውጥ ለማስመዝገብ በቀበሌዎች ከ3ሺ200 በላይ አዳዲስ ሙሩቃን ወጣቶች በቃዋሚነት በመቅጠር የህዝብ አገልግሎት ለማቀላጠፍ መሰራቱን ተናግሯል። እንዲሁም ምሁራን ባሳተፈ መልኩ የወረዳዎች አደረጃጀት ለመቀየር እየተሰራ መሆኑን አስረድቷል። በምርጫ 2012 ጉዳይም ዶክተር ደብረ ጽዮን ሲናገሩ ምርጫ በህገ መንግስቱ መሰረት መካሄድ እንዳለበት በተደጋጋሚ ስንገልጽ ቆይተናል። በአሁኑ ጊዜም የፌዴራል መንግስት በጉዳዩ ላይ መሻሻሎች እያሳየ ነው ብለዋል። ለዚህ ለሀገሪቱ ቀጣይ ጉዞ አስፈላጊ ነው። ዝም ብለው አምስት አመት ስለሆነ ዝም ብለን ምርጫ እናካሄድ ብቻ አይደለም ለሀገሪቱ ቀጣይ እድገትም የሚወስን እና አሁን መሀል ላይ የተፈጠሩ ነገሮች ችግሮች እልባት ያገኛሉ ነው። ስለዚህ ለሀገሪቱ በጣም ይጠቅማል፣ ለሰላሙም፣ ለቀጣይ የኢኮኖሚያዊ እንቅስቃሴም፣ ለእድገቱ ካልሆነ ትርምስ ነው የሚሆነው ምለው ምርጫ ያው ህጉን በመጣስም ትርምስ ሊፈጠር ይችላል። አቅጣጫ በመሳትም ኦሬት ላይ አቅጣጫ በመያዝም እንዳለ ነው። ሁሉም ነው የሚተረመሰ፣ እንደ ፌዴራል ላይ አይደለም፣ ክልሎችም ጭምር። ስለዚህ መፍትሄ ነው ነው፣ ህገ መንግስታዊም ነው፣ ግን መፍትሄ ነው። አሁን ላለው ችግራችንም መፍትሄው ምርጫው ነው። ከችግራችንም ተነስተን ነው ማየት ያለብን። ይሄ ጉዳይ አሁን ካለው ያለየለት አካሄድም መፍትሄው እሱ ነው ከሌላው ምርጫስ የተለየ ምርጫ ነው ይሄኛው። አቅጣጫም የሚያስቀይር የመቀጠል ነው የሚያስቀይር። እስከዛ ደረጃ ድረስ ለእኛ ወሳኝ ነው ይሆን አዲስ ምዕራፍ ሊከፍት የሚችል መድረክ እንደሆነ ነው እናስበው። በውህድ ፓርቲ ጉዳይ ከዚህ በፊት ህወሀት ቀንደኛ ተዋናይ ነበረ ለምን አሁን ተቃዋሚ ሆነ የሚል ጥያቄ ምላሽ ሲሰጡም አራቱ የኢህአዴግ አባል ድርጅቶች የነበራቸው ፕሮግራም አንድ አይነት ነበረ፣ ከቋንቋ መለያየት ውጭ አቤታዊ ዲሞክራሲ የሚከተሉ ነበሩ ያሉ ሲሆን በዛን ጊዜ መዋሀድ እንደሚያስፈልግ እንገልጽ ነበር ብለዋል። በአሁኑ ጊዜ ግን የግንባሩ አባል ድርጅቶች ፕሮግራሙ አያስፈልግም እያሉ ባሉበት ጊዜ መዋሀድ ትክክል አይደለም በማለት ገልጸዋል። አሁን እየተነሳ ያለው ግን ከሐዋሳ ውሳኔ ውጭ የሆነ አካሄድ አሁን አለ። የሐዋሳ ውሳኔ አንዱ ምንድን ነው? ፕሮግራማችን ማልቀየርንም ነው። የኢህአዴግ የድሮ የአብታው ዲሞክራሲ የሚባል ፕሮግራም ነው። ተደጋጋሚ በተለያየ ጊዜ የምሰማው ርእየት ዓለም ይባላል። ርእየት ዓለም አይደለም፣ አብታው ዲሞክራሲ ፕሮግራም ነው። ይህ ፕሮግራም ይቀጥላል ነው ያልነው። አሁን ፕሮግራሙ እየተቀየረ ነው፣ አብታው ዲሞክራሲ አያስፈልግም የሚል ስለዚህ ፕሮግራም ለውጣለህ ማለት ነው። ሐዋሳ ላይ አልተቀየረም። ሐዋሳ ጉባኤ ላይ ፕሮግራማችን ይዘን እንቀጥላለን ነው። ስለዚህ ውህደቱ ይህን ፕሮግራም ተይዘ ነው አቢታዊ ዲሞክራሲ የተወሰነው ይሄ ነው። የሆነ ያለው አሁን ሌላ ነው። ስለዚህ ፕሮግራም ለውጥ አለ። የፕሮግራም ለውጥ ካለ የይዘትም ልዩነት እየመጣ ነው ማለት። ስለዚህ ሕወሓት እያነሳለ ይሄ ነው። ፕሮግራም ቀየር ካለም ያው ቀይረን ማለት ነው ተስማምተን። ካልሆነ የሐዋሳው ውሳኔ አቢታዊ ዲሞክራሲ በግላጭ ይቀጥላል ብለን የወሰነው ይህ ይቀየር ካለ ጉባኤ ያስፈልገናል ማለት ነው። የኢህአዴግ አጋር ድርጅቶች ተብለው የሚጠሩትን ያገለለ ውሳኔ ከአሁን በፊት ይሰጥ ነበር የሚሉ ሰዎች አሉ። በዚህስ ያለውት አስተያየት ተብለው በኢትዮጵያ ከዚህ ቀደም በነበሩ ስርዓቶች የብሔር ብሔረሰቦች መብት ተገሎ ነበር። ባለፉት 28 ዓመታት ግን የራሳቸውን መብት በራሳቸው እየወሰኑ መጥተዋል በማለት ገልጸዋል። ነገር ግን በኢህአዴግ አባል ድርጅቶች አካል መሆን የሚል ከሆነ በሐዋሳ የኢህአዴግ ጉባኤ ይሁን ከዛ በፊት በነበሩ ስብሰባዎች አጋር ተብለው የሚጠሩ በድርጅቱ እንዲገቡ ውይይት እየተካሄደ እንደነበረ ገልጸዋል። የትግራይ መንግስት ለጦርነት እየተዘጋጀ ነው፣ ሰራዊትን በብዛት እያሰለጠነ ነው የሚል ቅዳሜ ዕለት የትግራይ ትብብር ፓርቲ ሊቀመንበር ዶክተር አረጋዊ በርሀ የድርጅታቸው አቋም ለማስተዋወቅ በተዘጋጀው መድረክ ተናግረው ነበር። በዚህ ጉዳይም ያለውት አስተያየት ተብለው ዶክተር ደብረ ጽዮን ተጠይቋል። የትግራይ ህዝብ ደህንነትና ህልውና ለመጠበቅና እንዲሁም ከተለያዩ አቅጣጫዎች ለሚሰሙ የጦርነት ፉከራዎች ጦርነትም ከሩቅ ለማስቀረት ተዘጋጅተናል ብለዋል። ከሌላ አካል ጋር ለመዋጋት ግን አልተዘጋጀንም። ይህም ፖለቲካችን ይሁን ህዝባችን የማይፈቅደው ጉዳይ ነው ሲሉ ገልጸዋል። ይህ ምልክቶቹ ሲፎከር አልነበረም። እንዲ አሁን እንትን ቢልም እንጨብጣለን እየተባለ ኮይ ነገር ነበር። ልንጨብጣ እንችልም። የሚጨብጠን የለም፣ ይቅርና የሆነ ሽፍታ፣ የፈለገ ሀይል ማለት ነው። የራስህን ሰላም፣ የራስህን ደህንነት፣ የሰው ህይወትም ንብረትም ለመጠበቅ ታስቦ የተደረገ ዝግጅት ነው። ተልኮ ይሄ ነው። ተሻግሮ ወሮ ይህን ነፃ እናወጣለን የሚል ነገር የለውም። ስራ አለብን፣ የልማት አለብን፣ በግብርናውም ደህንነት አለብን በኢንዱስትሪውም የስራ እድሉም፣ የመልካም አስተዳደሩም ብዙ ችግሮች አሉ። እሱን እንሰራለን፣ የመንግስት ስራ የህዝቡም ከዚህ የሚጠብቀው ከድህነት የመውጣት እንጂ መሳሪያ ታጥቆ መፈለም አይደለም። ሰላሙን ሊረብሽ የሚፈልግ እንደ ራያ ይላል፣ አንደ ወልቃይት ይላል፣ እንደ ጸገዳ የሚል ሀይል አለ። በግላጭ የወጣ ካልሆነ በጉልበት እንወስዳለን እኮ ተብሏል። በጉልበት የሚወሰድ ነገር የለም ነው። የመብት ጉዳይ ስለሆነ አትሞክሩት ነው መልዕክቱ። ከሞከራችሁ ደግሞ ጥፋት ነው። ሁሉም በስርዓት ይሄድ ነው። ህጋዊ በሆነ መልኩ ጥያቄ ካለ ህጋዊ መንገድ ቅሬታም ካለ በመድረክ በጉልበት የሚባል የለም። እኛ ደግሞ በስንት ጉልበተኛ እናውቃለን። ከደርግ በላይ ጉልበተኛ አልነበርም። ደርግን ያንኮታኮተ ህዝብ ኮነ ስያለ ስለዚህ ምንም ሌላ ዝግጅት የሚያስፈልገው አይደለም። ድሮም ዝግጁ ነው እና የሚባሉት ይሄ መዓት ሚሊዮን አለ። ያው ህዝቡ ነው እየተቆጠረ ያለው። ህዝቡ ግን ዝግጁ ነው። አንድ ሚሊዮን ሰራዊት አይደለም ስድስት ነው ያለው። ስድስት ሚሊዮን ትጥቃለን ግን አላለም ህዝቡ ዝግጁ ነው፣ ለመብቱ ማለት ነው። ባለፈው እሁድ የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሚሊኒየም አዳራሽ የኤርትራው ፕሬዚደንት ኢሳያስ አፈወርቂ በመቀለ ጎደናዎች በእግር መንቀሳቀስ እንደሚፈልጉና ይህም እንዲሆን ህዝብና የሃይማኖት መሪዎች እንዲጸልዩ ስለተናገሩት ጉዳይም ለምክትል ርዕሰ መስተዳደሩ ተጠይቀዋል። ኤርትራውያን በተለያዩ የትግራይ ከተሞች እየኖሩ ይገኛሉ። ከህዝቡ ጋር በሰላም እየኖሩ ናቸው። የህዝብ ለህዝብ ግንኙነት እንዲጠናከር ጥሪ እያቀረብን ቆይተናል ያሉ ሲሆን ይህ ሰላም ዘላቂ እንዲሆን ተቋማዊ በሆነ መንገድ ሊሄድ ይገባል ብለዋል። ፕሬዚደንት ኢሳያስም ድንበሩን ከፍተው በመኪና ቢመጡ እንቀበላቸዋለን ሲሉ ተናግሯል። ገና ስለሆነ የድሮ ያልተዘገቡ አጀንዳዎች አሉ፣ ውሳኔዎች አሉ። ስርዓት ገና ሊያዙ ለዚህ ስርዓት እንዲይዙ እኛም እንፈልጋለን። እንደ ትግራይ ማለት የፌዴራል ጉዳይ ነው፣ የእኛም ጉዳይም ነው። ስለዚህ ስርዓት እንዲይዝ፣ ህጋዊ እንዲሆን፣ ተቋማዊ እንዲሆን፣ ዓለም አቀፋዊ እንዲሆን፣ ሁሉም የተሳተፍበት እንዲሆን መስመር ይዞ እንዲዘጋ የቆየው ከዛ ወደ አዲሱ ምዕራፍ አብረን ሰላማችንም አስጠብቀን በልማት ተደጋግፈን የሚሄድበት በንግድ ተሳስረን የምንለማበት ሁላችን የምንጠቅምበት ሁኔታ እንዲፈጠር ነው የምንፈልገው። ግን መዘጋት የሚገባቸው ደግሞ እንዲዘጉ። ስለዚህ ይሄ ነው እኛ የምንጓጓው። ለሆነ እኛ መንገዱ በአየር ከሚሆን እንደተባለው በእግር በመኪና ወደ መቀሌም ወደ ሌሎች ከተሞችም እንዲመጡ እንፈልጋለን። ፕሬዚዳንቱ መንገዱ ከተከፈተ አይሮፕላን አያስፈልግም ማለት ነው። በእግር በመኪና ከመጡ ያው በእግር መጥቷል ማለት ነው። ብዙ ከተሞችም ያያሉ፣ መቀሌንም ያያሉ ማለት ነው። ስለዚህ ይሄ እንዲሆን ነው ፍላጎታችን። መቼ ይሆናል? ሌላ ነው ወይ? ጸሎትም አይጠቅምም የሚል የለኝም። በጸሎትም ሁሉም ቢደግፍም ጥሩ ነው። ዋናው ግን የመንግስት ስራ ነው ብለን ነው ምናምን በመቀለ ከተማ ባለፈው ሳምንት ስለተከለከሉ ሰልፎች ተጠይቀውም የክልሉ መንግስት ስለ ጉዳዩ መረጃ እንዳልነበረው ተናግረው ለከተማው አመራሮች ስለ ሁኔታው ለማጣራት መጠየቃቸው ገልጸው ሰልፎቹን እንዲካሄዱ የሚያስፈልጉ ኃላፊነት የሚወስድ አካል ነው የተጠየቁት የሚል ምላሽ ማግኘታቸውን ነው የገለጹት። ሰላማዊ ሰልፍ ማካሄድ ግን የዜጎች መብት ነው። ሰልፍ የሚፈልግም በየቀኑም ቢሆን የማድረግ መብት አለው በማለት ገልጸዋል። የሴቶች ጥቃት በመከላከል ዙሪያም ከጥቃት መከላከል በተጨማሪ የሴቶች ተጠቃሚነትና ተሳታፊነት ማሳደግ ይገባል በማለት ተናግረዋል። አራት ሰዓታትን የወሰደው የዶክተር ደብረ ጽዮን ወቅታዊ ጉዳዮች ላይ ለጋዜጠኞች የሰጡት ቃለ ምልልስ ሁለት 2012 ለኢትዮጵያ ወሳኝ አመት ነው በማለት ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽብሀ መቅለም። ሙልጌታ ጽብሀን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዳነች ፍስሀ የንን አሁን ለዚህ ክፍል ቀዳሚ ወዳደረግነው ሳምንታዊ ቅንብር ኢትዮጵያውያን በአሜሪካ አሁን ሳምንታዊ ኢትዮጵያውያን በአሜሪካ ነው ሰዓቱ። ዘወትር በየሳምንቱ ቅዳሜ ማለዳ ላይ የስፖርት መለዮ የለበሱ ሕፃናትና ታዳጊዎች ቫንበርን ከተባለው መንገድ አቅራቢያ ወደሚገኝ ሜዳ ያመራሉ ሲል ይንደረደራል። የዛሬውን ኢትዮጵያውያን በአሜሪካ ያሰናዳልን ሀብታሙ ስዩም፣ ሕፃናቱና ታዳጊዎች ስድስት ዓመት ያስቆጠረው የኢትዮጵያ ልጆች እግር ኳስ መርሃ ግብር ተሳታፊ መሆናቸውንም ያስረዳል። በዚያ ተቧድነው የኳስ ክህሎትን እንደሚያገኙ ወይም እንደሚሰለጥኑ፣ አሰልጣኞቻቸውና ወላጆቻቸው ግን ሕፃናቱ ከኳሱ ክህሎት የላቀ ትምህርት በዚህ ስፍራ እያገኙ እንደሆነ ይመሰክራሉ ይልናል ሀብታሙ ስዩም። ቀደም ብዬ እንደጠቀምኩት አጭር ቅኝት ይዘው ቀርበዋል። ጉጉት የተሞላበት የሕፃናት ፊት፣ ደስታ የሚነበብበት የልጆች መንፈስ ዋሽንግተን ዲሲ ቫንበርን መንገድን ይዞ በሚገኘው የስፖርት ማዘውተሪያ ስፍራ ተገኝተናል። አምሳ ገደማ የሚሆኑ ሕፃናትና ታዳጊዎች ለውራት የሰነበቱበትን የኢትዮጵያ ልጆች እግር ኳስ መርሃ ግብርን ማጠናቀቂያ ስነ-ስርዓት እየታደምን ነው። ከዚህ መርሃ ግብር መስራቾች አንዱ የሆነው ሲሳይ አበራ መሰል የፍንደቃ ትዕይንቶችን ማየት ከጀመረ ጥቂት ዓመታት ተቆጥረዋል። እኔና አንድ ወዳጅ ነው የጀመር ነው ፕሮግራሙ ልጆቹ ቤት መዋል ሲያበዙ ከትምህርት በኋላ ለምን ሜዳ ላይ ራሳቸውን ፊዚካል አክቲቪቲ ምናምን ያደርጉ፣ ለምን እንደዛ አይነት ነገር አንፈጥርም በሚል በፈረንጆች 2014 የጀመር ነው። አሁን እንግዲህ ስድስተኛ ዓመታችን ነው ማለት ነው። ቅዳሜ ቅዳሜ ጧት ነው የምናወጣቸው። ለወደፊት የሚያጋጥማቸውን ቻሌንጅ ፊዚካሊ ሜንታሊ እንዴት ፌስ ማድረግ እንዳለባቸው፣ እንዴት ማለፍ እንዳለባቸው እኛ የተሳሳትናቸውን ስህተቶች እነሱ መሳሳት እንደሌለባቸው እሱን እሱ ነው የምንመክራቸው። ትውልደ ኢትዮጵያውያን ህፃናት በአካል ብቃት ጥንካሬና በመንፈስ ለማበርታት በአሜሪካዊ ህይወት ውስጥ ከኢትዮጵያዊነት ድር ጋር እንዳይቆራረጡ ለማገዝ ስለመቋቋሙ መቋቋሙ በተነገረን መርሃ ግብር ውስጥ ለታዳጊዎች የእግር ኳስ ክህሎት ስልጠና የሚሰጠው ግርማ በርሄ ነው። ግርማ በልጅነት ዘመኑ ታላላቆቹ ያደረጉለትን ውለታ ለተተኪው ትውልድ ለመክፈል ያቀደ ይመስላል። በሚያሰለጥናቸው ታዳጊዎች ላይም ተስፋ ጥለዋል። ጋሽ ታደሰ የሚባል ልጅ ኮች ነበረ፣ የሚያሰለጥነኝ ኢትዮጵያ የታደ ልጆች የሚባሉት ያው ከሱ የተማርኩት ነው። ልጆችን ለማሰልጠን ደግሞ አልማዝ የሜዳን አደግኩት፣ የቄራ ልጅ ነኝ። ህልሙ ምንድን ነው? ከነዚህ ውስጥ አትሊስት አንድ ሁለት ሶስት በቢግ ስቴጅ ለመጫወት የሚችሉትን ተጫዋቾች ለማውጣት ነው። አሁን አሉ ብዙ አንድ አስር አስራ አምስት የሚሆኑ በደንብ የሚጫወቱ አሉ። በደንብ ኳሱን ትራቭል ሊግ ውስጥ መግባት የሚችሉ እና ፊቸር ምንድነው? አሁን ባለፈው ሰመር ላይ ትምህርት ቤታቸው ሲዘጋ ሁለት ቀን አዳርገን በሳምንት ሶስት ቀን እናሰራቸው ነበር። ዋናው ችግሩ ምንድነው? ከትምህርት ቤታቸው ጋር ምናምን ስለሚጋጭ በደንብ ትሬን ማድረግ የምንችለው በሰመር ላይ ብቻ ነው። ብዙ በጣም ታለንት የሆኑ ልጆች አሉ። ከትንሽ ጀምሮ የአራት ዓመት ልጅ አለን። አም ብል ልታዩ ትችላላችሁ። ዘወትር ቅዳሜ ጠዋት ከልጆቻቸው ጋር ወደ ስፖርት ማዘውተሪያው ጎራ እንደሚለው የነገሩኝ አቶ ፍሳሹ አረጋ የኢትዮጵያ ልጆች እግር ኳስ መርሃ ግብር በጎ ጎን ይበዛባቸዋል። አራት ዓመት ሆነኛል ስመጣ ማለት ነው። ሁለት ልጆች አሉኝ ነዋና ቤተል። በየሳምንቱ እንመጣለን። ይሄ ትንሽ ቆይቶ አልመሰለኝ። እኔም በሰውን የሰማሁት እና ስሰማ በጣም ነው ደስ ያለኝ። ምክንያቱም ልጃቸው ስመጣ ብዙ ነገር ነው እኔ የማስበው። አንደኛ ለስፖርት ብቻ አይደለም፣ ለኳስ ጨዋታ ብቻ አይደለም። ያው አበሻ እንድንገናኝ እና አንዳንድ ባህላዊ እንትኖችን ቋንቋ፣ የሚሆን የእኛ ባህል የሚሆን ከሌሎች ልጆች እንዲማሩና እንዲገናኙ እንፈልጋለን። ይህም ፈልጋለሁ። ሁለተኛ ቋንቋቸውንም እንዲያዳብሩ በዛው አንዱ መንገድ ስለሆነ ልጆቼ ትንሽ ትንሽ ይናገራሉ። አሁን እዚህ ከመጡ በኋላ እንደው አማርኛ በደንብ እየተናገሩ ነው። ከሌሎች ልጆች በእንግሊዝኛም በአማርኛም ነው እንትን የሚሉት ተኛ ለራሴም ለቤተሰብ እራሱ እዚህ ስንመጣ እኛም እንጫወታለን። በአሰልጣኝ ግርማ በርሄ የሚመራው የታዳጊዎች ቡድን ሲሆን ነብዩን የመሰሉ ከስምንት ዓመት ዕድሜ በታች የሆኑ ህጻናት የሚሳተፉበት የህጻናት ቡድንም ደግሞ አለ። የእኔን ስም ነብዩ ፈለቀ ነኝ እና ከኢትዮጵያ ነው መጣው። እኔ ብዙ አላወኩም። ቢፎር መምታት መሮት ብዙ አላቅም። አሁን እነሱ አስተማሩኝ ሁሉ ለነብዩና ኩዮቹ ስልጠና የሚሰጠው ዮሴፍ አያሌ። በአሜሪካ ውስጥ እንደዚህ አይነት ኮሚኒቲዎች አሁን አሁን እየተጀመሩ ነው። ሜሪላንድም፣ ቨርጂኒያም እየተጀመሩ እያየን ነው። እነዚህ አድገው ነው እንግዲህ ትላልቅ ሰዎች ሆነው ስለ ሀገራቸውም፣ ኮሚኒቲውንም ይሄ አይዴንቲቲ ክራይስ ውስጥ እንዳይገቡ ትልቅ እንትን ይሰጣቸዋል። ትልቅ ፌዴሬሽን የምናውቀው የኤስኤፍኤን ነው። ኤስኤፍኤንም አሁን እነዚህ ልጆች አድገው። ትላልቅ ከሆኑ እነሱንም ጆይን የማድረግ እድል አላቸው። ከነሱ ጋም አንዳንድ ነገር ለመነጋገር እየሞከርን ነው። የኢትዮጵያ ልጆች የእግር ኳስ መርሃ ግብር በዋናነት በበጎ ፈቃደኞች የሀሳብና የጉልበት መዋጮ እንደሚንቀሳቀስ ሰምተናል። ከመላው የሰሜን አሜሪካ የኢትዮጵያ ማህበረሰብ ድጋፍ ቢደረግለት ለበርካታ ሕፃናት አገልግሎቱን ለማዳረስ በቦታ ጥረት የሚመለሱ ወላጆቹ መካከል አንዱ የሆነው ሲሳይ አበራ ይናገራል። ከማችም በላይ ልጆች ይመጣሉ እና ያለን ሊሚት አለን። አሁን በዘንድሮ ሀምሳ ልጆች ነው የምንቀበለው ብለን ሀምሳ ላይ ገድበነዋል። እና ግፊት አለ ከተለያየ ቦታ። ይህ አካባቢ ብዙ የበሻ ነዋሪዎች የሚኖሩበት ስለሆነ ሲያዩ ይሄን ነገር ይጓጓሉ። ምን ያህል እንትኑ ስለሌላቸው ነው እንጂ ምን ያህል ፍላጎቱ እንዳለ አይተናል። በወላጆች በየቀኑ እየመጣ ሰው የሚጨቀጭቀ እኔ ኮኦርዲኔተር ስለሆን ያ ወደ እኔ ነው የሚመጡት እና ይጠይቁኛል። በጣም በጣም ብዙ ጥያቄ አለ እና ይሄ ነገር ሌላም ቡድን አሁን እኔ እኛ እዚህ ጋር ሚዲያ ላይ ቀርብ የምንናገረው ሌላውም አሪያ እንዲሆን ልጆቹን እንደዚህ አይነት ፕሮግራም አዘጋጅቶ በጣም ሲምፕል ነው። ከኛ ኤክስፒሪያንስ መውሰድ ይችላል። እንኳን በ2019 የኢትዮጵያ ህጻናቶች ዴንቪ ወደ ሥነ ሥርዓቱ እንመለስ። በዚህ ቀን መርሃ ግብሩን በተሳካ ሁኔታ ስለማጠናቀቃቸው የምስክር ወረቀትና ሽልማት ከተቸራቸው ታዳጊዎች ጋር ጥቂት እናውራ። የኔ ስም ልዑል ሳምሶን ነው። አስራ ሶስት አመቴ ነው እና ስምንተኛ ክፍል አሁን ገባው። እኔ ሳድግ ኳስ መጫወት እፈልጋለሁ ግን እንደዛ ካልሆነልኝ ዶክተር መሆን እፈልጋለሁ። እኔ ይሄ ለእዛ ሳድግ እኔ ከሌሎች ሰዎች ጋር ለመስራት በጣም ይጠቅመኛል። ስሜ ፍቅር ኃይለስላሴ ይባላል። ለእኛ ለእኔ ለራሴ ሰውነቴ አሪፍ ሆኖ በሆነ ነገር ጊዜ እንኳ የሆነ ችግር ቢፈጠር በጥንካሬ ጥንካሬ እንዲኖረኝ ያደርገኛል። በብዛት ልጆች ምን እዚህ ከመጣሁኝ በኋላ ሀበሾችን አግኝቼ ስለማላክ እዚህ ሀበሾችን እንዳገኘ አድርጎኛል። ሀበሾችን አግኝቻለን። እንደ አውሮፓውያን አቆጣጠር በ2010 ዓ.ም በተካሄደው የዩናይትድ ስቴትስ የህዝብ ቆጠራ በዋሽንግተንና አካባቢዋ 30 ሺህ ኢትዮጵያን እንደሚኖሩ ታትሟል። ቁጥሩ አንሰዋል ብለው የሚሟገቱ ቁጥሩን ከአንድ መቶ ሺህ በላይ ያደርሱታል። ኢትዮጵያውያኑ ልጆቻቸው ማንነታቸው እንዳይዘነጉ የተለያዩ መርሃ ግብሮችን አስተባብረው ይንቀሳቀሳሉ። ኢትዮጵያ ልጆች እግር ኳስ መርሃ ግብርም የተቻለውን ያክል መሰል ሚና መጫወቱን እንደሚቀጥል ከአስተባባሪዎቹ አውቀናል። ሳምንታዊ ውን ኢትዮጵያን በአሜሪካ ነበረ። አድማጮች የተከታተላችሁት ያሰናዳልንን ሀብታሙ ስዩምን አመሰግናለሁ። አሁን እዚህ ስቱዲዮ ከደረሰን ከገባን በኋላ የደረሰን አንድ አጭር ዜና ላቅርብ። ለድጋፍ የወጣውን ተቃውሞ ሰልፍ ተከትሎ ዛሬ ምስራቅ ሀረርጌ አወዳይ ውስጥ እስካሁን በታወቀው ስድስት ሰዎች መሞታቸውን የአይን እማኞች ተናግረዋል። ከሞቱት መካከልም አንዱ ወንድሜ ነው ያሉት መሐመድ በካሪብሮ ወንድማቸው አራርሶ በካሪ ብሮ በመከላከያ አባላት በተኮሰ ጥይት መገደሉን ተናግረዋል። የአሜሪካ ድምፅ የአፋን ኦሮሞ ክፍል በስልክ ያነጋገራቸው የአወዳይ ከተማ ከንቲባ ወጣቱ በእርግጥ መሞቱን አረጋግጠው የሞተበትን ሁኔታ ግን እያጣራ ነው ይላሉ። ሞቱ ስለተባሉ ሌሎች አምስት ሰዎችም መንግስት ማጣራት ላይ መሆኑን ወይም እያጣራ መሆኑን ገልጠዋል። አድማጮች የነኚህ ሁሉ ዘገባዎች እንደደረሱን እናቀርባለን። አሁን ወደ ተከታዩ ሌላ ሳምንታዊ ቅንብር ዲሞክራሲ በተግባር አሁን ወደ ዲሞክራሲ በተግባር መደመር በሚለው በቅርቡ ጠቅላይ ሚኒስትር አብይ አህመድ ማስመረቁት መጽሐፍና ፍልስፍናው ዙሪያ መለስካቸው አመሃ የተቃውሞ መሪዎችን አነጋግሯል። ቀጥሎ ይቀርባል። የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ መደመር የተሰኘውን መጽሐፍ እንዳላነበቡት ነግረውኛል። ይሁንና በመገናኛ ብዙሀንም ሆነ ከግለሰቦች ከመጽሐፉ ይዘት የተረዱት ብዙ ያስደሰታቸው አይመስሉም። እንግዲህ ወዲህ የአንድነት ጉዳይ ነው የሚያወራው እንጂ አንድነት ደግሞ ፌዴራሊዝምን የብሔር ብሔረሰቦችን እኩልነትን የያዘ መንፈስ ነው የሚል አይነት ነገር ነው እንድምታው። ዝርዝሩን እንግዲህ የመጽሐፉ መንፈስ ይሄ ነው ብሎ ለመተቸት በመጽሐፉ ውስጥ ያሉትን ይዘቶቹን በሚገባ ውስጥ ገብቶ አንብቦ በመረዳት ነው ለወደፊት የምንማርና እንትን የምናደርግበት ነው። ኦፌኮ በጠቅላይ ሚኒስትሩ የሚመራውን አመራር ፌዴራሊዝምን ያፈርሳል የሚል ስጋት አለው። ከአያያዛቸው እና ከመደመሩ አንጻር ስናይ ይሄ የመደመሩ ጉዳይ ፌዴራሊዝምን የሚቀበል አይነት ሆኖ አላገኘንም። አንድነትን ነው የሚያወራው። ስለዚህ ከአሁን በፊት የነበረው ይሄ የብሔር ብሔረሰቦች ላይ የተመሰረተ ፌዴራሊዝም ሀገሪን አፍራሽ ነው የሚል እንድምታ ነው ያለው። የኢዜማ ወይም ወይንም የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ሊቀመንበር አቶ የሸዋስ አሰፋ መጽሐፉን ገና አንብበው እንዳላጠናቀቁት ገልጸው መጽሐፉ እንደ መነጋገሪያ ዋና ጉዳይ ሆነው እንደሚገኝ ይናገራሉ። አስተያየቶ ምንድን ነው አልኳቸው። እዛ ላይ ያለው እሳቤ ከዚህ በፊት የነበሩት ለምሳሌ አሸናፊ ሲባል ተሸናፊ ያለው፣ ማስወገድ ያለው፣ መቅጣት ያለው፣ እንደዚህ አይነት በአጠቃላይ መቀነስ ያለው ነው የነበረው። ይሄኛው ግን ከዚህ በፊት የነበሩ ስህተቶችን አርመን መልካም ነገሮችን ይላቸዋል እሳቸው እነሱን ይዘን መሄድ አለብን የሚል መልካም እሳቤ ያለበት ነው። እንግዲህ እንደተገለጸው በአጠቃላይ የድርጅቱ ሀሳብ እንደ ፍሬምወርክ ሆኖ የሚያገለግል ይመስለኛል። በድርጅታቸው በኩል ምን ያህል እንደሚሄዱበት ባላቅም፣ በአጠቃላይ እንደ ሀገር ግን ከዚህ በፊት ከነበረው ለምሳሌ ኢህአዴግ ከነበረው እሳቤ ኢህአዴግ ከነበረው አይዲዮሎጂ በመሰረቱ ለምሳሌ አብዮታዊ ዲሞክራሲ ከሚባለው እና ባለፉት ሀያ ሰላሳ ዓመታት ግልጽ ሳይሆንልን ከቆየው በጣም የተሻለና የሀሳቧ ምንጮችም ድርጅታቸውን በአጠቃላይ ወደፊት እያብራራው ከሄደ ወደ ተሻለ ነገር የሚወስድ እንመስሎ ነው የሚታየ መደመር። በተለይ እሳቸውም በተመረቀበት ጊዜ መጽሐፉ እንደተናገሩት የሪዮት ዓለምን በተመለከተ በሀገራችን ከዛሬ አርባ አመት በፊት እና ከዚያ ወዲህ በነበሩት አመታት የሀገሪቱን አመለካከት በጣም ተጭኖት የነበረው ግራ ዘመም የሆነው ፖለቲካ ወይንም ሶሻሊዝምን የሚያቀነቅነው አስተያየት ወይም አስተሳሰብ አመለካከት እንደሆነ በግልጽ ተናግረዋል። እና ይህን ደግሞ በአሁኑ ዘመን ሊነካ እንደው ሊነሳ የሚችል አይደለም የሚል አይነትም ሀሳብ ያላቸው ይመስላል ካልተሳሳትኩኝ። በእናንተ በኩልስ እንዴት ነው? ይሄ የምንጋራው ምክንያቱም ስንታገለው የነበረው ሀሳብ ስለሆነ ለምሳሌ ህገ መንግስቱ ሲጻፍ እስከ መገንጠል የሚል እንትናለው እንደም አንድ ምሁር ሲገልጹት የጋብቻ ሰርቲፊኬት ሲሰጥ አብሮ መፋቻውን እንደ መስጠት አይነት ብሔረሰቦች እስከ መገንጠል መብት አላቸው ብሎ መቀነስንም አብሮ ያስገባ በማህበረሰቦች መካከል አሁን የምናየውን ሁኔታ የፈጠረ መጠራጠር የሚፈጥር እሳቸው እንደገለጹትም ወደ አንድ የፖለቲካ ኢኮኖሚ ማህበረሰብ እናመጣዋለን ያሉትን ማህበረሰብ ለማምጣት ያልቻለ እንደውም ቀደም ሲል የነበሩትን እሴቶች ያበላሸ ነው እና ከዚ አንጻር ኦልሞስት ዩተርን ነው ማለት ይቻላል። እንደዚህ ሀብልስ ነው ማለት ይቻላል ሙሉ በሙሉ ምክንያቱም ያኛው ልዩነትን እና መለየትን ከፍ ከፍ የሚያደርግ ፕሮሞት የሚያደርግ ነበረ። ይሄኛው ግን ዕጣ ፋንታችን አንድ ላይ ነው። አንድ ላይ ስንሆን ስንደመር ነው ችግሮችን ሁሉ መሻገር የምንችለው። አይደለም እንደ አካባቢው እንደ ቀጠና የምስራቅ አፍሪካ ቀጠና የሚባለው በአጠቃላይ አንድ ላይ ስንሆን፣ በኢኮኖሚ በሌላውም ነገር ስንተባበር ነው ትልቅ ለውጥ ማምጣት የምንችለው የሚል ከዚያኛው የተማረ ብቻ ሳይሆን ከዚያኛው ትምህርት የወሰደ እንደዚህ የምንለው ብቻ ሳይሆን በአጠቃላይ ከዚህ በፊት ከነበረው አስተሳሰብ ሙሉ በሙሉ የፓራዳይም ሽፍት ያደረገ ነው ማለት ይቻላል። በአንድ ወቅት ኢህአዴግ የፓርላማውን ወንበሮች መቶ በመቶ አሸንፍ ያለው ከማለቱ በፊት ብቸኛው የተቃዋሚ ፓርቲ ተወካይ የነበሩት አቶ ግርማ ሰይፉ ደግሞ ስለ መደመር ይህን ብለውኛል። ይህ ግን አንድ በጣም አስፈላጊ ነገር ነው ብዬ የማምነው ጠቅላይ ሚኒስትሩ ይህንን ሀገር የመምራት ኃላፊነት ከተሰጠኝ ስለዚህ መመራችሁ በኢኮኖሚ፣ በማህበራዊ፣ በፖለቲካ የሀገር አንድነትንና ህብረ ብሔራዊነትን ለማስጠበቅ የምንጠቀምበት መስመር ይሄ ነው ብለው ራዕያቸውን አስቀምጠዋል። ስለዚህ ይህ በጣም ኢምፖርታንት ጃንክቸር ነው ብዬ አምናለሁ። ይህንን ነገር የእሳቸው መሆኑን አምነት በዚህ መሰረት እንድንጠይቃቸው ከዜጎች ጋራ ጠቅላይ ሚኒስትሩ የገቡት ኮንትራት ነው፣ በግል ማለት ነው። ከዛ በኋላ ደግሞ ፓርቲው ደግሞ እንደእርስ አድርጎላቸው የፓርቲው ካደረገው ደግሞ ፓርቲው እንደ ፓርቲ አብሯቸው ይጠየቃል። ፓርቲ ያልኩ ያድግ ላለ ማለት ነው ው የሚቀጥለው ፓርቲ ኦፊሻል ስሙን እስከምናውቀው ድረስ ግራ ዘመም የፖለቲካ አስተሳሰብን በተመለከተ የአስራ ዘጠነኛው ክፍለ ዘመን አስተሳሰብን እንደሆነና ለመተው እንዳለብን ነው የሚናገሩት ከዚህ አኳያ እናንተ በእርሱ አሁን በአባልነት ያሉበት የምባል ሳሳት የኢዜማ ፓርቲ ወይም የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ከዚህ እሳቸው የአረጃ አፈጀ ነው ከሚሉት ሪዮተ ዓለም አንዱ ስለ ማህበራዊ ፍትህ መታገል ስለሆነ ማህበራዊ ፍትህን አጥብቃችሁ ይዛችኋልና ከሶሻሊዝም እናንተ የወሰዳችሁት ነገር አለ። ከዚህ አኳያ እሷ ያለው አቋም ምንድን ነው? ወይንም ፓርቲያችሁ ምናልባት በነገራችን ላይ በዚህ አጋጣሚ ግልጽ ማድረግ ያለብን ነገር ኢዜማ እንደ ኢዜማ ምንም አይነት ሪዮተ ዓለም ሶሻል ዲሞክራሲም ሊበራልም ሶሻሊስትም የሚባሉትን የፖለቲካ ዶግማዎች አንዱንም አይነት ፖሊሲ ሚኒስትሩ ብን የሚያስችል ነው ብለን ነው የምናምነው። እና ብዙ ጊዜ እያለን ያለ ነው ኢትዮጵያ ውስጥ አሁን ያለውን ምበት የምንችለውን ማንኛውንም ኢንስትሩመንት እንጠቀማለን ነው። እንግዲህ ማንኛውንም ስንል ኢንስትሩመንት ሲሉ ብልሃት፣ ዘዴ እንደማለት ነው። አዎ የፖሊሲዎችን ነው እንግዲህ የምንወስዳቸው። ፖሊሲዎች ይሄ ፖሊሲ ከሊብራል አስተሳሰብ ጋር ስለማይሄድ ብለን የህብረተሰቡን ፍላጎት የሚያሟላ ከሆነ የምንተወው አይኖርም ማለት ነው አንዳንድ ጊዜ ሊብራል ነው የእኛ አስተሳሰባችን ብለን። ሁሉም ነገር ለገበያ የምትተው አይሆንም። አንድ ግልጽ ያደረግናቸው ነገሮች አሉ። ኢዜማ ከዜጎች ጋራ በምንም አይነት እንደ መንግስት ውድድር ውስጥ አይገባም ብለናል። ዜጎች የሚሰሩትን ስራ በሙሉ እንዲሰሩ ይደግፋል እንጂ ከእነሱ ጋር ውድድር ውስጥ አይገባም የሚል ነገር አለ። ምንድን ነው ማለት የፈለግኩት ሶሻል ዲሞክራሲ የሚባለውን ሬዮታ አለ ኢዜማ ፒክ ያላደረገ መሆኑን ለመንገር ነው። ስለዚህ በአብዛኛው አሁን ባለው ሁኔታ ቢያንስ የመደመርን ፍልስፍና እንቀበላለን ነው የምትሉት? መጽሐፉ ከመውጣቱ በፊት እያልን ያለው ነገር ነበረ። መደመርን እንደ ሀገር ተስማምተን ኢትዮጵያን አሁን ካለችበት አዘግ ሁሉም ተባብሮ ሊያሻግርበት የሚችል አስተሳሰብ ከሆነና እኛም የሚያደርሻችን የምናዋጣው ነገር ካለ ምንም ችግር የለብንም፣ ጠቅላይ ሚኒስትሩ ስላመጡት የሚል አቋም አለን። ይህንን ግን እሳቸው ፓርቲ እንደ ማኑዋል ይዞት የሚከተል ከሆነ እኛ የራሳችንን አማራጭ ይዘን እንቀርባለን እንጂ የእነሱን ማንዋል ኢምፕሊመንት የምናደርግ ፓርቲ ልንሆን አንችልም። በጣም አመሰግናለሁ አቶ ግርማ ስለ ትብብሮ። እኔም አመሰግናለሁ። ድርግ ሰርክ ሳምንታዊውን ዲሞክራሲ በተግባር ነበር የተከታተላችሁት አድማጮች። መለስካቸው አምሀን እና እንግዶቹ እናመሰግናለን። አሁን ወደ መጨረሻው ቅንብር እንለፍ። የሩሲያ አፍሪቃ የመሪዎች ጉባኤ ሩሲያ የኢትዮጵያን እዳ በቅርቡ እንደምትዘርዝ ፕሬዚዳንት ቭላዲሚር ፑቲን ትናንት ማስታወቃቸውን የአገሪቱ መገናኛ ብዙኃን ዘግበዋል። የመጀመሪያውን የሩሲያ አፍሪቃ መሪዎች ጉባኤ እያስተናገደች ያለችው ሩሲያ የምትዘርዘው ዕዳ መጠን ከ163 ሚሊዮን ዶላር በላይ እንደሆነም ዘ ሞስኮ ታይምስ የተባለውን ነጻ ጋዜጣ አመልክቷል። ይህ በእንዲህ እንዳለ ዛሬ ለተከፈተው ለዚህ ጉባኤ ሶቺ የሚገኙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከሩሲያው መሪ ቭላዲሚር ፑቲን ጋር ተገናኝተዋል። ጠቅላይ ሚኒስትሩ ከግብፁ ፕሬዚዳንት አብዱልፋታ ከኤልሲሲ ጋርም እንደሚገናኙ ትናንት መናገራቸው ይታወሳል። ጠቅላይ ሚኒስትሩ በትናንትናው የፓርላማ ማብራሪያቸው ወቅት ታዲያ ስለ ግጭት የሰነዘሩት ቃል እንዳስደነገጠው የግብፅ የውጭ ጉዳይ ሚኒስቴር ማስታወቁን ሮይተርስ ዛሬ ዘግቧል። የእነኝህን ሁሉ ዝርዝሮች አጣምሮ ሰለሞን አባተ ተከታዩን አጠናቅረዋል። የሩሲያዊቱ የኦሊምፒክ ከተማ ሶቺ ከምታስተናግዳቸው ታላላቅ ዓለም አቀፍ ክንዋኔዎች መካከል ዛሬ የተከፈተውና ነገንም የሚዘልቀው የአፍሪካና የሩሲያ የመጀመሪያ ጉባኤ አንዱ ሆኗል። ጉባኤው ሞስኮ ፊቷን ወደ አፍሪካ ለማዞርና እስካሁን ባለው ጊዜ በተለያዩ መስኮች ስር የሰደደ መሠረት ከጣሉት ከዩናይትድ ስቴትስና ቻይና ጋር ጎን ለመሰለፍ መወሰኗን እንደሚያሳይ ብዙዎች እየተናገሩ ነው። አፍሪካ እጅግ አስፈላጊና ጠቃሚ አህጉር ነች ሲል የሩሲያ የውጭ ጉዳይ ሚኒስቴር ከትናንት በስቲያ መግለጫ አውጥቶ ነበር። አፍሪካውያኑን መሪዎች እያስተናገዱ ባሉበት ጊዜ የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን የተቀበሉት ፕሬዚደንት ቭላዲሚር ፑቲን ስለ ኖቤል የሰላም ሽልማታቸው በድጋሚ እንኳን ደስ ያለው ብለው ምስራቅ አፍሪካን ለማሻሻል እያከናወኑ ስላለው ተግባር ሁሉ ሽልማቱ ትክክለኛ ምላሽ ነው ብለዋል። በዚሁ የሁለቱ መሪዎች ግንኙነት ወቅት በኢትዮጵያና በሩሲያ መካከል ያለው የንግድ ልውውጥ እጅግ የተመናመነ መሆኑን ፕሬዚደንት ፑቲን አስታውሰው ይህ ኢትዮጵያንም ሩሲያንም አይመጥንም፣ የንግዱ አነስተኛነት በእጅጉ ልሻሻል ይገባዋል ብለዋል። ጠቅላይ ሚኒስትር አብይ አህመድ በሰጧቸው ምላሽ ኢትዮጵያ ነፃነቷንና ሉዓላዊነቷን የመከላከል ፈተና ውስጥ በገባች ቁጥር ሩሲያ ለተራዘመ ጊዜና ዘወትርም ከጎኗ መቆሟን አስታውሰው ምስጋና አቅርበዋል። ሩሲያ በልማታችን ውስጥ ቁልፍ አጋራችን ነች፣ ትብብራችንን ማጠናከር ይገባናል ብለዋል ጠቅላይ ሚኒስትር አብይ አህመድ። ይህ በእንዲህ እንዳለ ግን ጠቅላይ ሚኒስትር አብይ አህመድ ከግብፅ ፕሬዚደንት አብደልፋታህ ኤልሲሲ ጋር ዛሬ ወይም ነገ ሲገናኙ በህዳሴ ግድብ ጉዳይ ላይ እንደሚወያዩ ትናንት ለፓርላማው ተናግረው ነበር። ፕሬዚዳንት ሲሲ ጋር በቅርቡ ተወያይተናል። ሰሞኑን፣ ነገ ወይ ከናይጄሪያ እንገናኛለን፣ እንወያይበታል ምናልባት የተቸገሩት ነገር በሀገር ውስጥ ካለም ልንገነዘባቸው እንሞክራለን። በእኛ በኩል ግን የህዳሴው ግድብ በሚመለከት የማንንም ጥቅም ለመንካት ሳይሆን የሚገባንም ጥቅም ለማግኘት የምናደርገው ነገር ነው። ያ ጥቅም ግብፅንም ይጠቅማል ብለን እናምናለን። በእርግጥ ሁለቱ መሪዎች ዛሬ ስለ መገናኘት አለመገናኘታቸው የተነጋገሩትና የተለዋወጡትም ነገር ይኑር አይኑር አሁን ስቱዲዮ እስከገባሁባት ደቂቃ ስከታተል ነበር ማረጋገጥ አልቻልኩም። በሌላ በኩል ግን ጠቅላይ ሚኒስትር አቢይ አህመድ ትናንት የተናገሩት የጦርነትን ጉዳይ የሚነካ ሐሳብ ግብፅን እንዳስደነገጣት የውጭ ጉዳይ ሚኒስቴሯ ዛሬ ማስታወቁን ሮይተርስ ዘግቧል። ይኸው ሮይተርስ የጠቀሰው የመስሪያ ቤቱ ቃል እንዲህ ይነበባል። ጥቅስ ጠቅላይ ሚኒስትር አብይ አህመድ አሉት ተብሎ በመገናኛ ብዙሃን የተሰጠው አስተያየት ግብፅን በእጅጉ አስደንግጧል። የበዛ ስጋቷንና በጥልቅ ማዘኗንም ትገልጻለች። የጥቅስ መጨረሻ ይላል። ግብፅ ኃይል የመጠቀም ሐሳብ እንዳላት እንደሚወራ ከጠያቂ እንደ ራሴ ለጠቅላይ ሚኒስትሩ በቀረበ ጥያቄ ላይ ዶክተር አብይ አህመድ የሰጡት ምላሽ ይህ ነበር። እርምጃ እንወስዳለን፣ እንደዚህ እናደርጋለን እየተባለ ነው የተባለው። ኢትዮጵያውያን በውስጥም በውጭም በታላቅ ትህትና እንድትገነዘቡ የምፈልገው አንድ አራተኛው የኢትዮጵያ ሕዝብ ድሃ ነው እና ወጣቱ። ስለዚህ አፍሪካ ጋር እንዋጋ ከተባለ ብዙ ሚሊዮን ማሰለፍ ይቻላል። ማለት ውጊያ መፍትሄ አይደለም እንጂ በውጊያ በጥፋት ብዙ ጥቅም የለውም። ግብፅንም አይጠቅምም፣ እኛም አይጠቅምም፣ ሱዳንም አይጠቅምም። በጦርነት ሰላም ጥቅም አይገኝም። እንደዚህ አይነት ሀሳብ ጥሩ አይደለም። ጥሩ መቆጩ በመነጋገር ነው ጥሩ ጉዳት እንዳያመጣ መወያየት ያ እንደጠበቀ ሆኖ ግን ምንም ኃይል ኢትዮጵያን ግድብ ከመገደብ ሊያስቆማት አይችልም። የሚቆም ነገር የለም። በሌላ በኩል ግን በአባይ ውሃና በህዳሴ ግድብ ጉዳይ ላይ ዩናይትድ ስቴትስ ውስጥ ተገናኝቶ ለመነጋገር የቀረበውን ግብዣ ግብፅ እንደምትቀበል ማስታወቋን ሮይተርስ ዘግቧል። እንዲህ አይነት ግብዣ ስለመኖሩና ኢትዮጵያና ሱዳን የሚያውቁት ስብሰባ እንዳለ የተደራዳሪዎቹ ቡድን አባል የሆኑትንና በውሃና መስኖ ሚኒስቴር እንዲሁም በውጭ ጉዳይ ሚኒስቴር የኢትዮጵያ አማካሪ የሆኑትን ዶክተር ያዕቆብ አርሳኖን ከጥቂት ደቂቃዎች በፊት በስልክ አገኘቻቸው ነበር። ስለ ስልኩ ጥራት ይቅርታ ጠይቃለሁ። እንዲህ ብለውኛል። የተገለጠችው ጉዳይ አሜሪካኖች እያደራድሩን ብላ አሳማቅረቧን አይቻለው ግን ኢትዮጵያም ሱዳንም የእኔን ሀሳብ የተቀበሉ መሆናቸውን አላየሁም። የሆነ ሆኖ ሱዳንና ኢትዮጵያ ባለፈው ካርቱም ላይ በነበረው ውሀ ሚኒስቴሮች ደረጃ በነበረው ስብሰባ ጉዳዩ የቴክኒክና ባለሙያዎች እስከ ሶስቱም አገር ተወቃቅጡ የተመረጡ ባለሙያዎች እየሰሩበት ስለሆነ እነሱ ጉዳዩን ጨርሰው ያቅርቡት። እስከዚያ ድረስ ወደ ሌላ ደረጃ መሄድ ተለም አይደለም፣ ወቅታዊ አይደለም ተብሎ ነው ተወሰነ። ከዚህ ውጭ በኢትዮጵያ በሱዳን በኩል የተለየ ሀሳብ እስካሁን አልሰማሁም። እንግዲህ አዲስ ነገር የለም ማለት ነው። ዩናይትድ ስቴትስ ይደረጋል የተባለው አሁን ከግብጽ መንጀበንዲ በሶስት ወገን ወይም ደግሞ ሁለቱ ማለትም በሱዳንና በኢትዮጵያ በኩል አልሰማሁም፣ አላይነሁም። በሌላ በኩል ደግሞ ኢትዮጵያ ያለባትን የ163 ሚሊዮን ዶላር ዕዳ ሩሲያ በቅርቡ እንደምትሰርዝ አስታውቃለች። የኢትዮጵያና የሩሲያ ግንኙነት በመቶዎች የሚቆጠሩ አመታት ቢኖሩትም ከአንድ መቶ ሀያ ዓመታት በላይ የዘለቀ የዲፕሎማሲ ግንኙነት እንዳላቸው ይታወቃል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአሃዱ ራዲዮ ኤፍኤም 94.3 እና በናይል ሰዓት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፍ ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገልናችሁ አሉላ ከበደና አዳነች ፍስሐዬ ከቀነባሪያችን ብርሃን ኃይሉ እና ከተተኪው የስርጭት መሐንዲስ እንዲሁም ከዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። አሁን የትግርኛ ስርጭት ይቀጥላል። ሰላም ደህና do